ኩፒታይ ኪታብ ምናልባት ሱሉናን ባሆን ሸታዊ ግዝ ምንግዝን አላህ ሰበ በዛት ካለቀ ይላ እታይ ዛት ሌነ ግዝ ምንግዝን እንደ ቢሻ አዘር ሙሻዋራ አስቦት እታይ ዛት ላነ እ በለያ ደላን ኢለ መስለኝ የስልጤን አፍየቻለ ዛተ እሽለያን አላህ በዛት ከያለቀ እሽለያን አይችለያን መቻላን የሬደሬድ ሃልቅለ ይችለያ ቀጥላን ዛት ቲሊ ለሰብም ዛት ሊን ወይ ላላህ ት መጥተወይ አላህ በዛት ክሰበን ኣህለቃ እንቲል ኣይነክውን ኢለነይ ኣፍታቶቲ ኣትኬሻን በላ ምለሽ ላይ ኢለነይ ጊዜ ባይነብርም ኣፍታቶቲ ለ ኣትኬሻና አቀማ ይሄም የገበኛ ኣይነክውን አላህ ሰበብ ኣበዛት ክኣለቀትል ሰጥሪ ክሰብ አላህ ንመስላ ንለበሎ ተሎን ኣነ ግን አላህ ሰጥሪ ክሰብ መስላ ንለበሎ ተሎን የገበኛ ነይ አላህ ያለይ ግዛል ኣለ አላህ ያለይ ግዛል ምንግስን አላህ ሁሌ ጊዜ ትረከባን ሰብም ከሁለ ጊዜ ለሽል በሁሉ ሜት ለትረከብ ቢሆንም አላህ በቻሎት ለሰብም ሳዳ ያበይ ግዛ ለበለውት አዲ ገብኛ ነው ያዋታ በሉል ያለት እንግ አላህ ሙሐባ ላይ ሀና ያላይ ሙሐበካ ለሰብም ሳዳ ሰብም ገግ ተገክቶ አደረና ውሃን ለበለውት ሀና አላህ ያላይ ግዛ ለሰብም ያበይኮ ላሽሎትን ይመስለኛል ሰብም ሙሐባ ላይ አይደለም ላን ይመስለኛና አ እኮ ወይ ባለ ሰብ አላህን ወዳን ገክተገግም ይተዋደዳን ገናም ሰብ ወዳን ባደም ወዳን ዲነተም ህልቀተም ይወዳን አላህም ሰብ ወዳን አላህም ህልቀተክ ወዳን አኩፒታይ kitab tilsamna fayyunak anje fayyunak anje ilaani giz halaqa halaqana ah halaqa halaqani ya halaqa giz fayyunako inzot la sababay lahid alid

ለሰበልታ በግዛል ላሊኮ በዛት ከቲኒ አላህ ያለይ ግዛ ለሰብ ያበይኒ የሳደይኒ ግዛ ዛት ዛት ይላኔ በገግ ሰጥር አነ ግን በዛት አለ ገና ሁለት ያልቅ አለት ላይ